it's በሶማሌ ክልል ለስድስተኛው ብሔራዊ ምርጫ ለመወዳደር የተዘጋጁ ሶስት ተቃዋሚ ፓርቲዎች እና የግልጮች በጋራ ባወጡት መግለጫ ምርጫ ቦርድንና የክልሉን ገዢ ፓርቲ ኮንነዋል። የምርጫ ሂደቱ ለክልሉ ገዢ ፓርቲ አድሏዊ አሰራር እየተከተለ ነው ሲሉ ከሰዋል። የክልሉ ገዢ ፓርቲ የሶማሌ ብልጽግና በበኩሉ በምርጫ አስፈጻሚዎችም ሆነ አስተባባሪዎች ላይ ቅሬታ ካለ ከሶስት ወር በፊት ጀምሮ ቅሬታ አቅርቦ መፍትሔ መጠየቅ ሲገባ የመራጮች ሰዎች ምዝገባ ሲጀመር መግለጫ ማውጣታቸው ምርጫውን እንሸነፋለን ከሚል ስጋት የመነጨ ሊሆን ይችላል ብሏል። ምርጫ ቦርድ በበኩሉ ቅሬታ ያቀረቡት ፓርቲዎችን ወደ አዲስ አበባ ጠርቶ እያወያየ መሆኑንም ተናግሯል። አዲስ ቸኮል ተጨማሪ አለው። በሶማሌ ክልል ለምርጫ ከተመዘገቡ ፓርቲዎች መካከል ኦብነግ፣ ኢዜማና የነጻነትና እኩልነት ፓርቲ እንዲሁም የግልጩ ተወዳዳሪዎች በሳምንቱ መጀመሪያ ባወጡት መግለጫ የምርጫ ሂደቱ ፍትሀዊ ምርጫ ለማከናወን ችግር እንደፈጠረባቸው ገልጸዋል። በመግለጫዎች ዞ ዙሪያ መብራሪያ የሰጡን የኢዜማ ህዝብ ግንኙነት ክፍል ቡድን መሪ አቶ ዘላለም ወርቅ ያገኘው ናቸው። ሶማሌ ክልል የሚንቀሳቀሱ ፖለቲካ ፓርቲዎች አይን ከአራት ቀን በፊት ክልሉ ላይ በአጠቃላይ ያለውን የምርጫ እንቅስቃሴ አስመልክቶ እና እየገጠሟቸው ያለውን ችግሮች አስመልክቶ ውይይት አድርገው ነበር። እዛው ያለውን መዋቅር ማለት እዛ ያለው መዋቅር ከሌሎች ፓርቲዎች ጋር በጋር የተነጋገሩት ነገር ምንድን ነው? በዋናነት እዚህ የመራጮች ምዝገባን አስመልክቶ በአጠቃላይ በክልሉ የምርጫ ሂደትን ቅስቀሳን፣ እየገጠሟቸው ያለውን ችግር ከገመገሙ በኋላ አንተም እንዳልከው አንድ ስቴትመንት አወጥተዋል። እነዚህ ችግሮች ካልተፈቱ ዲሞክራሲያዊ ምርጫ ማካሄድ አይቻልም ብሎ ማለት ምንድ ነው? እነዚህ የምርጫ ጣቢያ የሚባሉት በጣም ዘግይተው ነው የተከፈቱት። ዘግይተው ከተከፈቱ በኋላም ወዲያው ምርጫ ካርድ አልቀዋል በሚል መራጮችን መመዝገብ ያቆሙበት ችግር እንደገጠማቸው በጣም በአጭር ጊዜ ውስጥ ይሄ እንዴት ሊሆ ሊሆን ይችላል ወይ? ተጨማሪ ፖሊንግ ስቴሽን ሊከፈት ይገባል የሚል ሁኔታ ውስጥ እንደገቡ ከዛ በፊትም ደግሞ በአጠቃላይ በእጩዎች አመዘጋገብ፣ በምርጫ ቀስቀሳ ወቅታቸው የገጠማቸው ችግር ነበረ እና ይህንን ለምርጫ ቦርድ አሳውቀው አልተፈታልንም የሚል ቅሬታ ነበራቸው። እዛ ያለው መዋቅር በሙሉ ይህንን ለምርጫ ቦርድ አቅርበው ነው ይሄ ካልተፈታልን የምርጫ እንቅስቃሴ አናደርግም ያሉት። ፓርቲዎቹ ባወጡት መግለጫ በክልሉ እየተከናወነ ያለው የምርጫ ስርዓት የምርጫ ስነ ምግባር አዋጅ እንደሚቃረን፣ በየደረጃው ያለው የምርጫ ቦርድ መዋቅር ከመንግስት መዋቅር ጋር የተዋደ መሆኑን የምርጫ ቦርድ ስራ ቡድኖች የጊዜ ሰሌዳ በግልጽ የተቀመጡ አለመሆናቸውና የምርጫ ቁሳቁስና ሰነድ ለታለመለት መረጃ ክልልና ቦታ ሳይደርስ በገዢው ፓርቲ ደጋፊዎች እጅ መግባቱን እንዲሁም ተፎካካሪ ፓርቲዎች አስፈላጊው ምርጫ ነክ መረጃ የማይደርሳቸው መሆኑን በመግለጫቸው አንስተው ነበር። የሶማሌ ክልል ገዢ ፓርቲ ብልጽግና ጽህፈት ቤት ኃላፊ አቶ መሐመድ ሻሌ ግን ክሱን አይቀበሉትም። በምርጫ ቦርድ አስፈጻሚዎች ላይ ቅሬታ ካላቸው አስቀድሞ ሊያሳውቁ ይችሉ ነበር ብለዋል። የእጩዎች ምዝገባ ገና ከመጀመሩ ሂደቱ ሳይታይ መግለጫ ማውጣታቸውም በምርጫ እንሸንፋለን ከሚል ስጋት የተነሳ ሊሆን እንደሚችል ነው የገለጹት። በተመለከተ ያው ምርጫ ቦርድ እንዴት እንቀጥሏቸው፣ በአሁኑ በኦንላይን ነበር የተቀጠሉት። የምርጫ አስፈጻሚም በዞን ደረጃ የምርጫ አስተባባሪዎችም ያሉ፣ በምርጫ ክልል ደረጃም ያሉ፣ በምርጫ ጣቢያ ደረጃም ያሉት አጠቃላይ የምርጫ ቦርድ በራሱ ፕሮሰስ የቀጠሏቸው ናቸው። አሁን የምርጫ አስተባባሪ፣ የምርጫ ክልል አስተባባሪ፣ የዞን አስተባባሪች ባሉት የዛሬ ሶስት ወር ነው የተቀጠሉት። እስካሁን ድረስ ቅሬታም ካለ ማስገባት ይቻል ነበር። እኛም በኩል ያሉን ቅሬታዎች አሉ። አንዳንድ የክልል ምርጫ አስተባባሪ፣ የዞን አስተባባሪዎችም ቅሬታ አስገብተናል። ከፊሉ መልስ እንጠብቃ ብ እናስባለን። እነሱም ቅሬታ ካላቸው የምርጫ አስተባ ሰባት ዛሬ እና ትላንት የሚገባ ቀን ሳይሆን የዛ ሶስት ወር ነበር ስልጠና ወስዶ ሮል ጨርሶ ወደዛ ከገቡ ቆይተዋል። ያንን ማስገባት ይቻል ነበር። ምራቸሁ ምዝግባ ከሌላ ቦታ ዘግይቶ ነው የተጀመረው። ምክንያቱም መቼ ነው የተጀመረው? እኛ ጋር ቅዳሜ ቀን ነው ከሰዓት ታሪበስ አንዳንድ አካባቢ ከሰዓት ነው የተጀመረው። እሁድ ጥዋት እንደውም የጅጅጋን ከተማ ጭምር ከሰባ አንድ ምርጫ ጣቢያ ሀያ ምርጫ ጣቢያ ነው ቁሳቁስ የደረሰው ጅጅጋ ከተማ ራሱ እና አብዛኛው ክሉም ቁሳቁስ አልደረሰም ነበር እሁድ ቀን እስከ ትላንትና ድረስ ምርጫ ቁሳቁስ ዛሬ ብትል ያልደረሳቸው አካባቢዎች አሉ። የምርጫ ቁስቋቁስ የምርጫ አካባቢዎች ስለዚህ እኛ አሁኑ ያለ የምታይን ቅዳሜ ከሰዓት የተጀመረው ምርጫ ምዝገባ በተወሰነ ውሱን አካባቢ ተጀምረው የመራጮች ምዝገባ እሑድ ጠዋት ነው መግለጫ ያወጣው። አብዛኛው ሰባት ፐርሰንት ክልሉ ቁሳቁስ የተጓጓዘ ነበር። እርሳቸው ባላቸው መረጃ መሰረት እስካሁን በሶማሌ ክልል የምርጫ ካርድ ያልተገባ ቦታ የተገኘው በአንድ ወረዳ ብቻ ሲሆን እዚያም ላይ እርምጃ መውሰዳቸውን ይገልጻሉ። እኛ እስከምናውቀው ድረስ በዚህ በኩል የእናንተ አመራር ወይም የወረዳ ወይ የቀበሌ አመራር ጣልጋ ገብቶ እንትን ያላቸው ቦታዎች አልደረሰም። አንድ ቦታ ወደ አንድ ወረዳ ጣቢያ ላይ ተፈጥሮ እኛም በጉዳ ስላቸው አሉ ጠታካት፣ አንድ ወረዳ ላይ ይህ ሜይ በር የምትባል ወረዳ ላይ እርምጃ ተወስዶበታል። ከሱም ጋር ከተፎካካሪ ፓርቲ ከምርጫ አስተባባሪ ጋር ነው እዚያ ጋር እኛ ጋር ሰው ጥያቄ ለእዚ አካባቢ አስተባባሪዎች ከግል እጩዎች ጋር ግንኙነት አላቸው የሚል ትንሽ አለባባ ተፈጠረ። ጸጥታ አካላቱን እዛ ሲገቡ እኛ እርምጃ ወስደን ታስዋል። ጸጥታ አካል እዚ አካባቢ ነበሩ። ከዛ ውጭ እኛም እናቆም፣ ጣልቃ አይገባም። ምክንያቱም አራት ሺ ሀምሳ ሰት ምርጫ አጣቢያን አለው እያንዳንዱ ምርጫ ጣቢያ በደረስን መረጃ እኛ አመራር ጣልቃ ከገባ እርምጃ ውስድ ግዴታ አለብን፣ እንወስዳለን። እንደ መንግሥት ግን ይሄኛው መታያት ያለበት በስንት ሰዓት ውስጥ ነው? ቅዳሜ ከሰዓት የተጀመረው የመራጮች ምዝገባ ሰባ ፐርሰንት ክልሉ ሳይጀመር፣ ሀያ ፐርሰንት ሳይጀመር ነው ጭሆነት የተጀመረው። የኢዜማ የሕዝብ ግንኙነት ቡድን መሪ አቶ ዘላለም ወርቅ አገኘው ግን የአቶ መሀመድን ወቀሳ አይቀበሉም። ምርጫ አስፈጻሚዎች ላይ አስተያየት በማቅረባው ጊዜ ቅሬታ ባያቀርቡም በስራ ሂደት ችግር ሲያጋጥማቸው ቅሬታ ቢያቀርቡ ግን መፍትሄ የመፈለግ እንጂ ቅሬታ ማቅረባቸው እንደ ችግር ሊታይ አይገባም ብለዋል። የመራጮች ምዝገባ ገና ከመጀመሩ መግለጫ ማውጣታቸው በተመለከተም የሚሉት አላቸው የቅሬታቸው ምንጭ አንዱ የተከፈቱት ፖሊንግ ስቴሽኖች በተከፈቱ በሀያ አራት ሰዓት ውስጥ ጨምር ሞልቷል እየተባለም ይህ እንዴት ሊሆን ይችላል የሚል ቅሬታ ነው ያቀረቡት። በዛሬ ሁለት ብሔራዊ ምርጫ ቦርድ ቅሬታ ካቀረቡ ፓርቲዎችና የግል ጮዎች ጋር አዲስ አበባ ላይ ውይይት ሲያደርግ እንደነበረ ያገኘነው መረጃ ያመለክታል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ